ትንቢተ ኤርምያስ ምዕራፍ አርባ አንድ በሰባተኛውም ወር ከመንግሥት ወገንና ከንጉሡ ዋና ዋና አለቆች አንዱ የኤልሳማ ልጅ የናታንያ ልጅ እስማኤል ከአስር ሰዎች ጋር ወደ ምጽጳ ወደ አኪቃም ልጅ ወደ ጎዶልያስ መጣ። በዚያም በምጽጳ በአንድ ላይ እንጀራ በሉ። የናታንያም ልጅ እስማኤል ከእርሱም ጋር የነበሩት አሥሩ ሰዎች ተነሥተው የሳፋንን ልጅ የአቂቃምን ልጅ ጎዶልያስን በሰይፍ መቱ፣ የባቢሎንም ንጉሥ በአገሩ ላይ የሾመውን ገደሉ። እስማኤልም ከጎዶልያስ ጋር በምጽጳ የነበሩትን አይሁድ ሁሉ፣ በዚያም የተገኙትን የከለዳውያንን ሰልፈኞች ሁሉ ገደላቸው። ጎዶልያስን ከገደለ በኋላ ማንም ሳያውቅ በሁለተኛው ቀን ጢማቸውን ላጭተው ልብሳቸውንም ቀደው፣ ገላቸውንም ነጭተው ወደ እግዚአብሔር ቤት ያቀርቡ ዘንድ የእህል ቁርባንና ዕጣን በእጃቸው እየያዙ ሰማንያ ሰዎች ከሴኬምና ከሴሎ ከሰማርያም መጡ። የናታንያም ልጅ እስማኤል ከምጽጳ ወጥቶ እያለቀሰ ሊገናኛቸው ሄደ። በተገናኛቸውም ጊዜ ወደ አኪቃም ልጅ ወደ ጎዶልያስ ኑ አላቸው። ወደ ከተማም መካከል በመጡ ጊዜ የናታንያ ልጅ እስማኤል ከእርሱም ጋር የነበሩ ሰዎች ገደሉአቸው፣ በጉድጓዱም መካከል ጣሏቸው። በመካከላቸውም እስማኤልን ከሜዳ የተሸሸገ ስንዴና ገብስ ዘይትና ማርም አለንና አትግደለን የሚሉት አስር ሰዎች ተገኙ። እርሱም ተዋቸው ከወንድሞቻቸውም ጋር አልገደላቸውም። እስማኤልም ከጎዶልያስ ጋር የገደላቸውን የሰዎችን ሬሳ ሁሉ የጣለበት ጉድጓድ ንጉሡ አሳ የእስራኤልን ንጉሥ ባኦስን ስለ ፈራ የሠራው ጒድጓድ ነበረ። የናታንያም ልጅ እስማኤል የገደላቸውን ሞላበት። እስማኤልም በምጽጳ የነበረውን የሕዝቡን ቅሬታ ሁሉ፣ የንጉሡን ሴቶች ልጆች የዘበኞቹም አለቃ ናቡ ዘረዳን ለአቂቃም ልጅ ለጐዶልያስ የሰጠውን በምጽጳ የቀሩትን ሕዝብ ሁሉ ማረካቸው። የናታንያም ልጅ እስማኤል ማርኮ ወደ አሞን ልጆች ይሄድ ዘንድ ተነሣ። የቃሪያም ልጅ ዮሐናን፣ ከእርሱም ጋር የነበሩ የጭፍራ አለቆች ሁሉ የናታንያ ልጅ እስማኤል ያደረገውን ክፋት ሁሉ በሰሙ ጊዜ ሰዎቹን ሁሉ ይዘው ከናታንያ ልጅ ከእስማኤል ጋር ሊዋጉ ሄዱ። በገባዖንም ባለው በታላቁ ውኃ አጠገብ አገኙት። ከእስማኤልም ጋር የነበሩት ሕዝብ ሁሉ የቃሪያን ልጅ ዮሐናን ከእርሱም ጋር የነበሩትን የጭፍራ አለቆችን ሁሉ ባዩ ጊዜ ደስ አላቸው። እስማኤልም ከምጽጳ የማረካቸው ሕዝብ ሁሉ ዘወር ብለው ተመለሱ፣ ወደ ቃሪያም ልጅ ወደ ዮሐናን ሄዱ። የናታንያ ልጅ እስማኤል ግን ከስምንት ሰዎች ጋር ከዮሐናን አመለጠ፣ ወደ አሞንም ልጆች ሄደ። የቃሪያም ልጅ ዮሐናን ከእርሱም ጋር የነበሩት የጭፍራ አለቆች ሁሉ የሐቂቃምን ልጅ ጎዶልያስን በምጽጳ ከገደለው በኋላ ከናታንያ ልጅ ከእስማኤል ያስመለሷቸውን የሕዝቡን ቅሬታ ሁሉ ከገባዖን ያስመለሷቸውን ሰልፈኞች፣ ሴቶችንም፣ ልጆችንም ጀንደረቦችንም ወሰዱ። ተነሥተውም ወደ ግብጽ የሄዱ ዘንድ በቤተልሔም አጠገብ ባለው በጌሮት ከመዓም ተቀመጡ። እስማኤልም የባቢሎን ንጉሥ በአገሩ ላይ የሾመውን የአኪቃምን ልጅ ጎዶልያስን ስለ ገደለው ከለዳውያንን ፈርተዋልና።